በቅርቡ በመንግስት የተጣለውን የግብር ግምት በመቃወም በአማራ ክልል በርካታ ከተሞች በዛሬው ዕለት የንግድ ድርጅቶች ተዘግተው መዋላቸውን በአካባቢዎቹ የሚንቀሳቀስ አንድ የፖለቲካ ድርጅት አመልክቷል። መንግስት እየወሰደ ያለውም እርምጃ ለችግሩ መፍትሄ የሚያስገኝ አይደለም ሲል ተችቷል። በርካታ የንግድ ድርጅቶች ባለቤቶች የታሰሩባትን የባህር ዳር ከተማ ጨምሮ በተባሉት ከተሞችና አካባቢዎች በዛሬ ዕለት ያለው ሁኔታ ማምሻውን ለአሜሪካ ድምፅ ራዲዮ የገለጡት የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊና የሕዝብ ግንኙነት ኃላፊ አቶ አዳነ ጥላሁን ናቸው። አሉላ ከበደ ነው ያነጋገራቸው። አቶ አዳነ በባህር ዳርና ሌሎች አካባቢዎች፣ በምስራቅ ጎጃም፣ በምዕራብ ጎጃም በአሁኑ ሰዓት ያለውን ሁኔታ ድርጅታችሁ እየተከታተነ መሆኑን ነው መረጃ የደረሰን። እርሶ እስከሚያውቁት ድረስ በዚህ ሰዓት በእነኚህ አካባቢዎች ያለው አጠቃላይ ሁኔታ ምን ይመስላል? በአሁኑ ሰዓት በተለይ በዚህ በግብር አተማመን የተነሳ በጣም ከፍተኛ የሆነ ህዝባዊ ቅሬታ በሁሉም ቦታዎች ላይ አለ። ከዛ ውጭ ግን አሁን ትንሽ ጠንከር ብሎ የወጣው በአማራ ክልል ውስጥ ምስራቅ ጎጃም ላይ በዛሬው ዕለት እንደውም እስካአሁኑ ሰዓት ድረስ አንደጋ እስከምንገናኝ ድረስ በአንደኝ ተጨባጭ መረጃ ምስራቅ ጎጃም ላይ ሸበል በረንታ ወረዳ ቢቼና ወረዳ፣ ደብረ ወርቅ ወረዳ፣ ረቡ ገባኤ፣ ወይም ስናን ወረዳ፣ መርጦ ለማርያም፣ ሞጣ፣ ቀራኒዎ፣ ፈለገ ብርሃን፣ እነዚህ ሙሉ በሙሉ ያው ሱቆችና አጠቃላይ የንግድ እንቅስቃሴዎች አሁን በዛ ደነስ ተዘግተው ነው የዋሉት። ደብረ ማርቆስም ይሄ ችግር አለ ተዘግቷል። ዳንግላ፣ ደንበጫም፣ ረቡ ገባኤ፣ እነዚህ ሁሉ ጎጃም ውስጥ የሚገኙ አካባቢዎች ነጋዴዎች ያው ሱቃቸውን ዘግተው ነው የሚገኙት። ባህር ዳር ከተማ ላይ አሁን ባለኝ መረጃ ሀያ ነጋዴዎች ታስረዋል። ከነዚህም ውስጥ አንዱ ባህር ዳር ላይ የመጀመሪያው ዘመናዊ ሆቴል የሰሩት የእጅጋየው ሽባባው አባት ለአርቲስት ጊጂ ምንላት ዛን አባት ጀምሮ ሀያ ነጋዴዎች እንደታሰሩ መረጃው አለኝ አሁን አንተ ጋር እስከምንነጋገርበት ድረስ። ዋናው ቀደም ብሎ የታየው ከአለፈው ሰኞ ጀምሮ የንግድ ድርጅቶች መዘጋትና የቤት ውስጥ መቀመጥ አድማ ተደርጎበታል የተባለው ባህር ዳርም ሰዎች እየታሰሩ ነው ብለዋል ያህል ሰዎች የሚታወቁ ሰው ጠርተዋል። ምንድን ነው ምክንያቱ እነኚህ ሰዎች የታሰሩበት? ድርጅታችሁ እስካጣራው ድረስ ያው ሰሞኑን በአዳት ቀደም ሲል ጀምሮ ነው ወደዚህ ወደ ቤት ተቃውሞ የገባው ህዝቡ ምንድነው ያጠይቀን። በተለይ ትናንትና ሆቴል ዘቅጠው ነበር ሰቸው ነው የተባለው ሆቴላቸው የድባንበሳ ሆቴልም ማለት ነው። እና በዚህ መልክ ነው ሁሉም ጠቅላላ ሰዎችም ያሰሯቸው። በጥቅል ስታየው አሁን ትንሽ እየሰፋ ነው። አሁን ምስራቅ ጎጃምና ባህር ዳር አካባቢ ያለውን ነገርኩህ። ወሎ ውስጥ ለምሳሌ ኮምቦልቻ ዛሬም ዝግ ነው። አራተኛ ቀኑ ነው። የሰሜን ወሎ ከተማ የሆነው ወልድያ ላይ አሁንም አራተኛ ቀኑ ነው። ነጋዴዎች ዝግ ናቸው። ትናንት በዚህም ለምን ዘጋችሁ የሚል ሁለት ሰዎች ታስረው ነበር ከምሽቱ ሁለት ሰዓት ላይ እንደለቀቋቸው ነው ያለኝ። ዋርላ የሚባል ወረዳ አለ። እዛም አካባቢ ላይ ሱቆች ተዘግተዋል። የማስፈራራትን ስለተደረገ ተደረገ በዛሬ ሁለት ግማሽ የተከፈተ አለ የተዘጋም አለ። እንደውም ትናንትና በምን እንደሆነ አላውቅም። አንድ የፖሊስ ባልደረባ ከምሽቱ አንድ ሰዓት እስከ ሶስት ሰዓት ድረስ ከተማዋን መሳሪያ ይዞ ህዝብ ሲያምስ ሰዓት እንደነበረ ሁሉ የምቻማ የለም። ለምሳሌ ባሬቱ ታም አቅርቡ ተብሎ በዝቡ ይሄ በተመኑ ማለት ነው በግብሩ እዛ ዋርላ ላይ አራት ሺህ ብር የተጣለበት ሰው ቅሬታ ቢያቀርብ አቤቱታ ስላቀረብኩ ተብሎ ሰባት ሺህ ብር እንድከፍል የተደረገም አለ። ሁለት ሺህ ብር ተጣልቢ ብላ አቤቱታ ያቀረበች አቤቱታ ካቀረብሽ ተብሎ ሶስት ሺህ ብር የተጣለበት ፍርደ ገምድልነት አለ። እና በአጠቃላይ ስታየው አምቦን ጊንጪም አካባቢ ላይ በኦሮሚያም አካባቢ ላይ እስካሁን ድረስ ጥሩ የሆነ አትሞስፌር የለም ያለን መረጃ መልካም አቶ አዳነ ምናልባት ተጨማሪ መረጃ ካሎት ብቻ ነው ይህን ጥያቄ የሚመልሱልኝ እነኚህ ሰዎች በምን ስራ ይተዳደሩ እንደነበር የሚያውቁታላ አራት ሺ የተባሉት ምን ሰርተው ነው ብዙዎቹ የዚህን የግብር ውሳኔ የሚቃወሙ ሰዎች ቀድሞውንም ለግብር የሚመጥን ገቢ የሌላቸው መሆኑን ብዙ ቦታዎች ላይ በዘገባዎች ተመልክተናልና የእነኝንም ሰዎች እንደው ለመረዳት ከተቻለ ሁለት ሺ ብር ክፈሉ ተብሎ ኋላ ያለባቸው ሴትስ ምን ይሆን የሚሰሩት የሚያውቁት ነገር ይኖር ይሆን? ጥሩ እንደ ፓርቲና እንደ ህዝብ ግንኙነት የተከታተልኩትን እያለ አራት ሺህ ብር ቅሬታ ያቀረበ ሰው ለምን አቀረብክ ተብሎ ወደ ሰባት ሺህ ብር እንዳደገበት ሁለት ሺ ብር አገሪቶታ ያቀረበች ወደ ሶስት ሺ ብር እንዳደገባት ይሄንን ኢፍታዊ በሆነ መልኩ የሚያሳዝነን ድርጊት መሆኑን እንደ ነአድ እየነገርኩ ከዛ ውጭ አቶዎቹ ላይ የማዋከብ የማሰራራት ማሰር እንዳይመጣ ይህ ኢፍታዊ የሆነ ድርጊት መፈጸሙን በጣም አስረግጬ ነው የምነግርህ እንግዲህ ሌላ አስፈላጊ ከሆነ እዚህ ያሉ የእናንተ ወኪሎችም ጋር ላገናኛቸው ስለምችል። ሀገራችን በከፍተኛ ደረጃ የሆነ ትርምስ ላይ ናት። እኛ አሁን የምንፈልገው ሰላም ነው። ሰላም ለማምጣት ደግሞ መረጋጋት መኖር አለበት እና የህዝብ መረጋጋት ማምጣት የሚችለው ደግሞ ኢህአዴግ አሁን በጀመረው ይሄ ልክ አካሄድ አይደለም። ስለዚህ በሆደ ሰፊነት በተለይ የህዝቡን ችግር ሙሉ በሙሉ ሊቀርስ የሚችልበትን ሁኔታ እንደው ከታች እስከ ላይ ድረስ ያሉ አመራሮች ሁኔታውን ቆም ብሎ ቢያስቡትና ሀገራችንም አንድ ሀገር ናት ያለች ሌላ ሀገር የለንም። የሀገራችንን የህዝብ ከማመስ ከማተራመስ ተቆጥበው የህዝቡን ጥያቄ ሊፈቱ የሚችሉበትን ወደ ሰፊነት እንዲሰጣቸው አመሰግናለሁ። የአካባቢው ሁኔታ ከነኝህ እርምጃዎችም ጋር ከህዝቡ ውሳኔዎችም ጋር፣ ንግድ ድርጅቶችም ውሳኔዎች ጋር ተያይዘው የሚመጡትን ሁኔታዎች እንከታተላለን። አቶ አዳነ ጥላሁን የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊና የህዝብ ግንኙነት ክፍል ኃላፊ እግዜር ይስጥልኝ። እሺ አመሰግናለሁ። በአቶ አዳነ ለተገለጡት መረጃዎች የክልሉን መንግስት ባለሥልጣናት ምላሽ ለማካተት ያደረግን ጥረት ለጊዜው አልተሳካም። አድማጮቻችን በአሁኑ ወቅት በስራ ምክንያት ከክልሉ ውጭ መሆናቸውን የገለጡልን እና ማምሻውን በስልክ ያገኘ ናቸው የክልሉ መንግሥት ቃል አቀባይ የምክትላቸውን የአቶ ጸጋዬን ስልክ ቢሰጡንም የአቶ ጸጋዬ ስልክ ባለመነሳቱ ግን ምላሹን ለዛሬ ማካተት አልቻልንም። በጥረታችን ቀጥለን እንደተሳካለን የምናቀርብ መሆኑንም ከወዲሁ ለመግለጥ እንወዳለን።